የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን እንደዚሁም የእርቀ ሰላም ኮሚሽንን በማቋቋምና የአባላቱን ሹመት በማጽደቅ ሂደት በፓርላማው የታየው ድጋፍና ተቃውሞ የዛሬውን ይላል ትናንትና ነው የኢህአደግ ውስጣዊ ሁኔታ በግልጽ ያሳየ ነው ይላል ቀጣዩ ዘገባ። የኮሚሽኖቹ አባላት ሹመት ትናንት ሲጸድቅ ከኢህአደግ አባል ድርጅቶች ሶስቱ መደገፋቸውና ህወት መቃወሙን ያለውን ሁኔታ እንደገና አሳይቷል። የታየው የድምፅ ልዩነት በምክር ቤቱ የተጣራ ብቻ ሳይሆን የግንባሩ አባል ድርጅቶች የውስጥ ግንኙነት መገለጫም ነው ብለዋል። አንድ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ምሁር ናቸው ይህን ያሉት። አባል ድርጅቶቹ በጉዳዮቹ ላይ ከቆሙበት መራራቅ አንጻር ልዩነቶች በፍጥነት ይፈታሉ ብለው እንደማያምኑም ነው የተናገሩት። እስክንድር ፍሬው ዘገባው ነው። የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አባላትን ለመመደብ የቀረበው የውሳኔ ሀሳብ የውሳኔ ሀሳብ ቁጥር አስራ አምስት ሁለት ሺ አስራ አንድ ሆኖ በሀያ ሁለት ተቃውሞና በአራት ድምጽ ታቅቦ በአብላጫ ድምጽ ጸድቋል። የኢህአዴግ መንግስት ወደ ህዝብ ተወካዮች ምክር ቤት የሚልካቸው ረቂቅ አዋጆችና ህጎች ሶስት ለአንድ ያለፉባቸው የትናንትናውን አይነት አጋጣሚዎች እየሆነ ያለውን ያሳያሉ በምክር ቤቱ የጸደቁት የምህረት አዋጅ የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን እንደዚሁም የእርቀ ሰላም ኮሚሽን ያለፉባቸው ሂደቶች ይህ ልዩነት ከተንጸባረቀባቸው መካከል ይጠቀሳሉ የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን እንደዚሁም የእርቀ ሰላም ኮሚሽን አባላትን ሹመት ለማጽደቅ ትናንት የተካሄደው ስብሰባም የተለየ አልነበረም በጠቅላይ ሚኒስትር ዓብይ አህመድ የቀረቡትን ተሿሚዎች በተመለከተ የህወሓት ተመራጮች የተለያዩ የተቃውሞ ሀሳቦችን ሰንዝረዋል የትጥቅ ትግል አማራጭ ወስደው የነበሩና በቅርቡ ወደ አገ ወንበር የተመለሱ የፖለቲካ ፓርቲ አመራሮች መካተት የለባቸውም የሚለው አንዱ ነው። በርቀ ሰላም ኮሚሽን አባልነት የተሾሙትን መነሻ አድርገው የተናገሩት አቶ ሀዱሽ ሻሳ ነው የተባሉ የህወሓት ተመራጭ የአብዛኛዎቹን ሹመት ቢቀበሉም ጥቂቶች ሲሉ የገለጿቸውን የእነዚህን የፖለቲካ መሪዎች ሹመት ግን ተቃውመዋል። ከዚህ በፊት የህዝብ ኃላፊነት ተሰጥቷቸው ኃላፊነታቸውን በአግባቡ ያልተወጡ አንዳንዱ ደግሞ ህገ መንግስት ለማፍረስ ሲንቀሳቀሱ የነበሩ ያሉበት፣ አለፍ ሲልም ጅቡ በልጠና አብረን እንቀደስ የሚል ውስጡ አሽሙረኛ ንግግር የሚናገር ሰዎች ያሉበት፣ ከዛም አለፍ ሲል አንዳንዶቹ ጠላታችን እገሌ ነው ብለው በግልጽ ፈርጀው የሚንቀሳቀሱ ሰዎች ያሉበት የጮዎች ዝርዝር ነው የቀረበው። በምክር ቤቱ የመንግስት ረዳት ተጠሪ ሚኒስትር ዴታ የኦዴፓው ጫላለሚ ከሰጡት ምላሽ ተከታዩ ይገኝበታል። በዚህ ውስጥ ከሳሽና ተከሳሽ የሚባል ነገር የለም። የነበረውን ግድፈት የማረም እዛ ውስጥ እርቅ ስንል ያጠፋውን የመካስ ካጠፉም ይቅርታ መጠየቅን እና ይቅርታ የጠየቀ መካ ካለ እሱን መውሰድን ያጠቃልል። በዚህ ውስጥ ሁሉም በግለሰብ ደረጃ ባጥቶ ከሆነ ይቅርታ በመጠየቅ ምሳሌ መሆንን ይጠይቃል። በዚህ ውስጥ እንድሳተፍ የሚፈልግበት ዋነኛው መሰረታዊ ምክንያትም ከዚህ አንፃር በሌሎች የምክር ቤት አባላት መካከል የነበሩ ምልልሶችም ልዩነት መኖሩን ያንጸባረቁ ናቸው። የእርቀ ሰላም ኮሚሽን መቋቋሙን የተቃወሙት የህወሓቱ አቶ ካሳ ጉግሳ ለምሳሌ ተከታዩም ብለው ነበር። ምንድን ነው የሚባል በስተቀር ዘመን ያግርም ብጭ ማይን አቀፍ ይህ ምን ማለት ነው? ይው ዘመን ሲበላሽ ውሃ ወደ ቁልቁለት ሳይሆን ወደ ወደ ተራራ ይወጣል ይባላል። ለዚህ ምላሽ የሰጡት የኦዴፓው አበበ ከፈኒ አስተያየት ደግሞ ተከታዩ ነበር። ዞሮ ዞሮ እኔ ከሞትኩ ሰርዶ ይቀር ወይም በኦሮምኛ በቀንንጅርቲ ሰርዶን መርጌንጅ ተርንጅረኒ እንደዛ እንዳይሆን ነው። ማከላችን ሰላም እርቅ ነው፣ ፍቅር ነው። በህዋትና በሌሎች አባል ድርጅቶች መካከል እንደዚህ አይነት ልዩነት እየተንጸባረቀ ያለው የኢሃደግ ስራ አስፈጻሚ ኮሚቴ ስብሰባ በስምምነት መጠናቀቁ ከተገለጸም በኋላ ነው። ከታሃሳ ሰባት እስከ 10 ስብሰባውን ያካሄደው የስራ አስፈጻሚ ኮሚቴ በአባል ድርጅቶች መካከል ያሉ ያካሄድ ዝንፈቶችና በርስ መጠራጠር ችግሮች እንዲስተካከሉ ከመግባባት ላይ መደረሱን ገልጾ ነበር። ይህንን የመሳሰሉ የኢህአዴግ ዜግ ስብሰባዎችና እነዚህም ስብሰባዎች ተከትለው የሚወጡ መግለጫዎች ግን በገዢው ፓርቲ ውስጥ ያለውን ወቅታዊ ሁኔታ እያሳዩ አይደለም። ተግባብተናል፣ ተስማምተናል የሚሉ ጠቅለል ያሉ አገላለጾችም መሬት ላይ ያለውን ሁኔታ አያመለክቱም። ያንን ለመረዳት ትክክለኛው መድረክም የህዝብ ተወካዮች ምክር ቤት ሳይሆን አይቀርም። የዛሬውን ኢህአዴግ የአባል ድርጅቶቹንም ግንኙነት በግልጽ መድረክ እያሳዩ ያሉት የዚህ ምክር ቤት ስብሰባዎች ናቸው። የአራት ድርጅቶች ግንባር የሆነው ኢህአዴግ በዚህ ምክር ቤት እንደ ሦስት ሆኖ የታየባቸው የትናንትናው አይነት አጋጣሚዎች ይህንን አባባል ያጠናክራሉ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ሊቀመንበርና መምህር ዶክተር ፈቃደ ተረፈም የትናንቱ ሁኔታ ከታየው የሰፋ ትርጉም እንዳለው ያብራራሉ። ምክር ቤቱ የድምፅ ልዩነት በምክር ቤት ውስጥ የታጠረ ብቻ መስሎ አይታይም። ይህን ለመረዳት የተለየ ሙያም የተለየ እውቀትም የሚያስፈልገው አይመስለኝም። ለማንኛውም ታዛቢ ግልጽ ሆኖ የሚታይ ነገር ነው ያለው። ከዚህ በፊት ባልተለመደ ሁኔታ ከቅርብ ጊዜያት ወዲህ ምክር ቤቱ መድረኮች የኢህአዴግ ተጣማሪ አባል ድርጅቶች በድምፅ አሰጣጥ ሂደት የተለያየ የውሳኔ አቅጣጫ ሲከተሉ ይታያል። ትላንት የሆነውም ይኸው ነው ብዬ ነው የማስበው። ስለዚህ በውሳኔው ላይ የነበረው የድምፅ ልዩነት በምክር ቤቱ የሚታጠር ብቻ ሳይሆን የግንባሩ አባል ድርጅቶች የውስጥ ግንኙነት መገለጫ ተደርጎ ሊታየ የሚችል ነው የሚመስለኝ። የመጨረሻ ጥያቄ አድርገዋለሁ። ከተሳስ ሰባት ከአስር የተካሄደ የኢህአዴግ ስራ አስፈጻሚ ኮሚቴ መግለጫ ወጥቶ ነበር እና ቃል በቃል መግለጫው ላይ እየተመለከተው ስለዚህ ጉዳይ በግንባሩ አባል ድርጅቶች መካከል ያሉ የአካሄድ ዝንፈቶችና የእርስ በርስ መጠራጠር ችግሮች እንዲስተካከሉ ከመግባባት ላይ ተደርሷል ይላል። ስለዚህ ፖለቲካዊ መግለጫዎች ናቸው የበለጠ ስለ ግንኙነቱ እየነገሩን ያሉት ወይስ እንደዚህ በአደባባይ እየታዩ ያሉ ልዩነቶች ናቸው? ይህም በተመለከተ እንግዲህ በግንባሩ አባል ድርጅቶች መካከል የአካሄድ የግንኙነት ዝንፈቶች ነበሩ የሚለውን በግራም በቀኝም የቆሙት በተለያየ ቋንቋን ቢሆን ከተለያየ ፍላጎት የሚመነጭም ቢሆን ይህንኑ ሲናገሩ ይደመጣሉ። ባለፈው የስራ አስፈጻሚውን ስብሰባ ተከትሎ የተሰጠው መግለጫ እንዲህ አይነቱ የተዛነፈው ግንኙነት መኖሩን ማመኑ ካልሆነ በቀር እሱን ተከትሎ በአጭር ጊዜ መፍትሄ አገኝቶ ወደ ነበሩ የግንኙነት መልክ ይመለሳል ብሎ አይጠበቅም። ለእኔ ጊዜ የሚፈልግ ጉዳይ ሆኖ ነው የሚታየ በጉዳዮች ላይ ከቆሙበት ስፍራ መራራቅ አንጻር መግለጫውን ተከትሎ ወዲያውኑ የሚታረም የቀድሞ መልኩን የሚይዝ እና ግንኙነቱ የሚለሰልስ ተደርጎ መጠበቅ ያለበት አይመስለኝም። ምናልባት ያን እውነት ነው ብለን የምንወስድ ከሆነ የቀን ፍላጎት መግለጫ እንጂ ወዲያውኑ መሬት ላይ አርፎ ድምጻቸውን የሚያስተባብር አይነት ውጤት የሚኖረው ተደርጎ ሊወሰድ የሚችል አይመስለኝም በኔ እይታ። ዶክተር ፈቃደ ተረፈ በጣም አመሰግናለሁ ስለ ጊዜው። በአሜሪካ ድምጽ ሬዲዮ አድማጮች ስም እኔም በጣም አመሰግናለሁ። በግልጽ የታዩትን የሕዝብ ተወካዮች ምክር ቤት የግራና ቀኝ አስተላለፎች፣ የድምፅ አሰጣት ልዩነቶች የኢህአዴግ ምክር ቤት ጽፈት ቤት እንዴት ይገልጻቸዋል? ከጽፈት ቤቱ ምላሽ ከተገኘ መለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።